ለ26ተኛው የአፍሪካ ሕብረት የመሪዎች ጉባኤ ዋዜማ በዋነኛነት የሚኒስትሮቹ ጉባኤ ከበርካታ ነጥቦች ያተኮረው በአፍሪካ ሰላምና መረጋጋት እንዲሰፍን ከማድረጉ ላይ ነው። ስለዚህም የቡሩንዲ ጉዳይ ለሶስተኛ ጊዜ በስልጣን ለመዝለቅ የተፋለሙት ፕሬዚዳንት ፒየር ንኩሩንዚዛ ጉዳይ በሀገሪቱ ስላስከተለው ግጭትና በምዕራቡ አፍሪካ የአሸባሪዎች ጥቃት ትኩረት የተሰጣቸው የውይይት ሰነዶች ሆነዋል። በማሊ ካለፉት ሁለት ወራት በፊት በራዲሰን ብሉ ሆቴል 21 ሰዎች ሕይወታቸው ከተቀጠፈ በኋላ በምዕራቡ ቀጠና አካባቢ በፊልሚያ የመመከቱን ሁኔታ ጉባኤተኞቹ ያተኩሩበት ነጥብ ስለሆነ፣ የቀጠናው የዓመቱ ፕሬዚዳንት ሆነው የጉዳዩ ኃላፊው የሴኔጋሉ ፕሬዚዳንት ማኪ ሳል ከስብሰባ እንደወጡ ባጭሩ የገለጹት ን ስ ን አር ር ልር ን ር የአልጄሪሱ ውል የሚባለውን መንግስት ከተቀናቀኞቹ ጋር ተፈራርሟል። ይህን ስምነት አሁን በመስክ ላይ በሥራ እየዋልነው እንገኛለን። ሰላምና መረጋጋት በማሊ የሚሰፍነው ይህ ተግባራዊ ሲሆን ብቻ ነው። ተቀናቃኞቹ ሀገር የመገንጠል አላማን ወይም የራስ አገዝን አስተዳደር አንግበዋል ሊባሉ የነበሩ ይህ ጉዳይ መልክ ካስያዘን በኋላ አሁን ሌላው ሁለተኛው የአሸባሪዎች ጉዳይ ነው። ሽብርተኞችን መከላከል ማለት ደግሞ ሁሉም ሊሳተፍ የሚገባ ነው። በእኛ በኩል ሽብርተኞችን ለመዋጋት የምናደርገው ጦርነት በለው እናሸንፋለን። ምክንያቱም የማሊ የአካባቢው ሀገሮችና በዓለም ጭምር ስለሆነ የሰላም ጉዳይ ነውና ነው። ጌታቸው ተድላ የልጅ ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ።